የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የቱርኳቻቸው ረሴፕ ታይብ ኤርዶዋን ትናንት ዋይት ሀውስ ቤተ መንግሥት ውስጥ ያደረጉት ስብሰባ በሁለቱ ሀገሮች መካከል ለሚኖሩት ግንኙነቶች የአዲስ ዘመን መባቻ ነው ሲሉ ገልጸውታል። ኤርዶዋን ወደ ዋሽንግተን የተጓዙት ዩናይትድ ስቴትስ የእስላማዊ መንግሥት ቡድን ጠንካራ ይዞታ የሆነችውን የሶሪያዊቱን ራቃ ከተማ ለመቆጣጠር እየገሰገሱ ያሉትን የኩርድ ተዋጊዎች እንደምታስታጥቅ ይፋ ካደረገች ከሁለት ሳምንታት በኋላ መሆኑ ነው። የሶሪያ ኩርዶች ሽብርተኞች ናቸው ከምትላቸው የራሷ ኩርዶች ድርጅት ጋር ግንኙነት አላቸው የምትለው ቱርክ ሶሪያውያኑን የማስጠንቀቁን ሐሳብ በብርቱ ትቃወማለች። ሌሎች የሁለቱ አገሮች ግንኙነቶች ጉዳዮች በዩኤስ ቱርክ ጉባኤ ላይ ተመክሮባቸዋል። ዝላቲትሳ ሆክ ዝርዝራላት ትዝታ በላቸው ታቀርበዋለች። የአሜሪካና የቱርክ ፕሬዝደንቶች ትላንት ዋይት ሀውስ ውስጥ ስብሰባ ተቀምጠው ሲነጋገሩ የኤርዶዋን ደጋፊዎችና ተቃዋሚዎቻቸው በቤተ መንግሥቱ አካባቢ ተሰልፈው ነበር። በሌላ በኩል ደግሞ ዋሽንግተን ዲሲ ከሚገኘው የቱርክ አምባሳደር መኖሪያ ቤት ደጃፍ ላይ ሌሎች የደጋፊና የተቃዋሚ ቡድኖች ጎራ ለይተው ይቆራቆሱ ነበር። ዘጠኝ ሰው ተጎድቷል ብሏል ፖሊስ አንዱ ላይ የደረሰው ጉዳት ከባድ ነው ሁለት ሰዎችን ማሰሩን ፖሊስ አስታውቋል የውጭው ድራማ እንዲህ የሆነ ሳለ ሁለቱ መሪዎች በሰጡት የጋራ ጋዜጣዊ መግለጫ ትራምፕ ቱርክ በሽብር ፈጠራ ላይ ያላትን ስጋት በተመለከተ ጥንቃቄ የተሞላበት አካሄድ ነበር የተስተዋለባቸው ቱርክን በሽብር የእስላማዊውን መንግስት ቡድንና ፒኬኬን የመሳሰሉ የሽብር ቡድኖች መጠጊያ እንዳይኖራቸው ለማድረግ በምታካሄደው ጦርነት እንደግፋታለን። ይሁን እንጂ ኤርዶዋን ከመጎትጎት ባይቦዝኑም፣ ትራምፕ ግን የሶሪያን ቱርኮች ከማስታጠቅ ሀሳባቸው የማፈግፈግ ፍንጭ አላሳዩም። እነኛ ቡድኖች ሽብርተኝነትን መዋጋት ከለላይ እያደረጉ የአካባቢውን የእምነትና የጎሳ መዋቅሮች እንዲጠቀሙ ልንፈቅድላቸው ከቶም አይገባንም። ባለፈው ዓመት የተካሄደውን የመፈንቅለ መንግስት ሙከራ አቀናብረዋል እያሉ የሚከሷቸውና ዩናይትድ ስቴትስ ውስጥ በስደት የሚኖሩት ቱርካዊ የሃይማኖት መሪ ፌቱላ ጉለን ተላልፎ እንዲሰጧቸው የሚፈልጉት ኤርዶዋን ብዙ ጥረት ቢያደርጉም የአሜሪካ ባለስልጣናትን ማሳመን አልቀናቸውም። ተንታኞች እንደሚሉት የቱርኩ መሪ በእነዚህ ሁለት ዋና ዋና የሚባሉ ጉዳዮች ላይ አሜሪካ እጆቿን ፈጥና ትሰጠኛለች ብለው ቀድሞውንም ቢሆን አልጠበቁም። ይልቅ ወደ ሌሎች ጠቃሚ ናቸው ወደሚባሉ ንግግሮች ነው የገቡት። የመካከለኛው ምስራቅ ዲሞክራሲ ፕሮጀክት ባልደረባ ሃዋርድ አይዘንሽታንድ ከቪኦኤ ጋር በስካይፕ ባደረጉት ቃለ ምልልስ አብራርተዋል። ቱርክ ውስጥ ለሚያካሄዱት የውስጥ ደህንነት ጉዳይ ፒኬኬን እንዲያሳድዱና በሰሜን ኢራቅ ሲንጀር ላይ ደግሞ ጥቃት መክፈት እንዲችሉ ፍቃድ ሳያገኙ አልቀሩም። ኤርዶዋን ዋሽንግተን ላይ ከአሜሪካ ፕሬዝደንት ጋር መገናኘትና መነጋገራቸው በራሱ ሀገራቸው ውስጥ ተደማጭነትና ክብራቸውን ከፍ ያደርገዋል ብለው አይዘንሽታይን አክለዋል። ባለፈው ዓመት መፈንቅለ መንግስት መሞከሩን ዩናይትድ ስቴትስ አውግዛለች። በአንጻሩ ግን የኤርዶዋን መንግስት ግልበጣውን ጠንስሰዋል ወይንም መርተዋል ሲል በጠረጠራቸው ሰዎች፣ በጋዜጠኞችና በተቃዋሚዎች ላይ ያካሄዱትን ማሳደድም በጽኑ ወቅሳለች። ይህ ጋብቻ የሞቀ ጋብቻ አይደለም። ይሁን እንጂ እንደ ብዙ ያልሰመሩና ደስታ የራቃቸው ትዳሮች አብሮ ተጣብቆ ለመቆየት የሚያስገድዱ በቂ ምክንያቶች አሉ። በዚያ ላይ ወደ ፍቺ መሄድ መዘዙ የባሰ ሊሆን ይችላል። ስለዚህ ዩናይትድ ስቴትስና ቱርክ ለተወሰነ ጊዜ ንዝንዝና መቆራቆስ በበዛበት ጎጆ ለተወሰነ ጊዜ አብረው ለማዝገም የሚገደዱ ነው የሚመስለኝ በአንድ ገጽ ቱርክ የተጠናከሩ ዓለም አቀፍ የመረጃ መረቦች ያሉትና ለደህንነቷ ወሳኝ የሆነው የሰሜን አትላንቲክ የጦር ትብብር ድርጅቱ የኔቶ አባል ሀገር ነች። በሌላ ወገን ደግሞ ዩናይትድ ስቴትስ ባሻት ጊዜ ዘው ብላ ልትጠቀምባቸው የምትችላቸው የላቀ ስትራቴጂያዊ ትርጉም ያላቸው ወታደራዊ መደቦች ያሏትን ቱርክን የመሰለ አጋር በአካባቢው አላት። ተያይዘውም ተናንቀውም ተደጋግፈውም አብረው ያዘግማሉ።